በርስ በርስ ጦርነት ተመሰቃቅላ ለሚሊዮኖች የሀገሪቱ ዜጎች ስደት፣ ለሺዎች ሞት መንስኤ የሆነችው አዲስቷ የምስራቅ አፍሪካ ሀገር የተባበሩት መንግስታት ድርጅት ድጋፍ የቸረውንና ኢትዮጵያም ለአመታት በሽምግልና ያደራደረችውን ሂደት ወደ ጎን የተወው ይመስላሉ። ለመሆኑ ግብፅ በአካባቢው ለምን የተለየ ሚና ለመጫወት ትሞክራለች በሚል የምስራቅ አፍሪካና የመካከለኛው ምስራቅ አገራት ፖለቲካ ያጠኑና ዩናይትድ ስቴትስ ጆርጂያ ጉኔት ኮሌጅ የፖለቲካ ሳይንስ የሚያስተምሩ ዶክተር ዮሐንስ ገዳሙን አነጋግሬ ነበር። ጊዜ ውስጥ ደቡብ ሱዳን አካባቢ ደቡብ ሱዳን ጦርን ለማሰልጠን ሰላምን ለማምጣት በሚል የግብጽ መንግስትን የተለያዩ ግብዣዎችን እያደረገ ደቡብ ሱዳን መሪዎች ጋር የተናገሩበት አጋጣሚ ነበር። ይህ ደግሞ በአሁኑ ሰዓት ኢትዮጵያ እጅግ ከፍተኛ በሆነ ሁኔታ ቅድሚያ ሰጥታ እየሰራችበት ያለው የህዳሴ ግድብ የሚባለው ነገር ስላለ ከዛም ጋር የተያያዘ ጂኦፖለቲካዊ ችግሮችን ስላሉ መፈጠር ያለባቸው የግብጽ ወደዚህ አካባቢ መጥቶ ያልተለመደ አይነት ዲፕሎማሲያዊ ስራ መስራት ኢትዮጵያን ያሰጋትን ስለሆነ በግልጽም የተቃወሙበት አጋጣሚ እንደነበረ እናስታውሳለን። የኢትዮጵያ መንግስት ደቡብ ሱዳንን ያስጠነቀቀበት ነገርም እንደነበር እናስታውሳለን። ሆኖም ግን የግብጽም ሆነ የዩጋንዳ መንግስት በአሁኑ ሰዓት በዲፕሎማሲያዊ የጥረቱ ረገድ እየሞከሩት ያለው ነገር አለ ካሉ በኋላ ድርድሩ በኢትዮጵያም ሆነ በደቡብ ሱዳን ተቀናቃኝ ኃይሎች ድጋፍ ያገኛል ተብሎ ስለማይታሰብ ውጤታማነቱ አስጊ ነው ብለዋል። ኡጋንዳም ከግብፅ ጋር ማበሯ ከደቡብ ሱዳን ጋር የጠበቀ ግንኙነት ስላላት ነው ብለዋል። ችግሩ በዚህ ከቀጠለም አንድምታውን አብራርተዋል። የደቡብ ሱዳን ችግር ያለምንም እልባት በዚሁ መንገድ የሚቀጥል ከሆነ ሁለት አይነት አንድምታዎች ይኖሩታል። አንደኛው በደቡብ ሱዳንና በኢትዮጵያ ዙሪያ የሁለትዮሽ ግንኙነታቸው ላይ ስንመለከት ከፍተኛ የሆነ የሰብአዊ መብት ጥሰት መጣስና የስደተኞችን ዕጣ ፈንታ የበለጠ አደጋ ላይ የሚጥል ይሆናል። ምክንያቱም በብዙ መቶ ሺዎች የሚቆጠሩ ደቡብ ሱዳናውያን በኢትዮጵያ ውስጥ በስደተኝነት ይኖራሉ። ከእንግዲህ በኋላም ይህ የእርስ በርስ ጦርነት የሚቀጥል ከሆነ እጅግ በብዛት ደቡብ ሱዳናውያን ከሀገራቸው ወጥተው ለከፋ ሕይወትና አደጋ የሚጋለጽበት ነገር ይፈጠራል ማለት ነው። ሁለተኛው አንድምታ በክልሉ በቀጠናው ላይ የሚኖሩ ተጽዕኖ ነው። ይህ እንግዲህ ምንድን ነው? በጣም እጅግ ቮላታይል በሆነና በጣም በተደጋጋሚ ግጭቶች የሚነሱበት የምስራቅ አፍሪካው አካባቢ ቀጠና፣ የደቡብ ሱዳን ግጭት በዚሁ ሁኔታ የሚቀጥል ከሆነ ደግሞ አንድ ሀገር አንዱን ቡድን አንድ ሌላ ሀገር ደግሞ ሌላውን ቡድን እየደገፉ የሚሄዱ ከሆነ ሀገራትን በቀጥታም ሆነ በተዘዋዋሪ መንገድ ወደ ግጭት እንዲሄዱ የሚያስገድዳቸው ነገር ይፈጠራል ማለት ነው። በተባበሩ መንግስታት ድርጅት የደቡብ ሱዳን የሰላም ጥበቃ ቡድን መሪ ፍራንሷ ግሪኒዮ ከሳምንታት በፊት በደቡብ ሱዳን እና በኢትዮጵያ ከመንግስታቱ ድርጅት የሰላም ጥበቃ ባለስልጣን አባላት ጋር ሆነው ያደረጉ ጉብኝት የተለየ የሰላም ሂደት ለመጀመር እንዳልሆነ ለዶቸበለ ገልጸዋል። የደቡብ ሱዳን ተቀናቃይን ተዋጊ ፓርቲዎች የስምምነት ጉባኤ በግልጽ እንደሚታወቀው በነሐሴ 2015 እንደ ጉርጉሮ ሳይሆን ዘመን አቆጣጠር ሁሉንም ወገኖች አስማምቶ መፈረሙ ይታወሳል። የቀደመው ስምምነት ተግባራዊ በሚሆንበት ሂደት ላይ ከደቡብ ሱዳን ባለስልጣናት ጋር ተነጋግረናል። የተመድን ሚና አጉልተናል። በአዲስ አበባም ከኢትዮጵያ ባለስልጣናት፣ የአፍሪካ ህብረት፣ የምስራቅ አፍሪካ ሀገራት የልማት በይነ መንግስታት ኃላፊዎችም ጋር በዚሁ ጉዳይ ላይ ነው የተነጋገር ነው። ለዶችቨለ ራዲዮ ዘገባ መክብብ ሸዋ ነኝ ከዋሽንግተን ዲሲ።